እን ው ህ ጤና ይስጥልኝ አድማጮች፣ የገቢ ግብር ማሻሻያ አዋጅ ተዘጋጅቶ ረቂቁ መወያያ መሆኑን ከሀገር ውስጥ የሚወጡ ዘገባዎች ያመለክታሉ። እንደ ዘገባዎቹ ከሆነ የታቀደው የገቢ ግብር ማሻሻያ በምክር ቤት ከሰሞኑ ከጸደቀ በያዝነው ሰኔ ወር ማለቂያ ላይ ተግባራዊ የሚሆን ነው። መንግስት የገቢ ግብር ማሻሻያውን ማድረግ የፈለገው ዝቅተኛ ገቢ ያለው የህብረተሰብ ክፍል አነስተኛ ግብር እንዲከፍልና እንዲጠቀም ነው የሚል መነሻ መኖሩን የሚጠቁሙት ዘገባዎች፣ በተግባር ግን ይህ ሊሆን አይችልም የሚሉ መከራከሪያዎችን የደሞዝ ደረጃዎችን በመዘርዘርና በመተንተን ለማሳየት ይሞክራሉ። አንዱ ስጋት ይህ ሲሆን፣ ሌላው የገቢ ግብር ቀነሰ መባሉ በተለይ ተቀጥረው በሚያገኙት ገቢ ለሚተዳደሩ የመንግስት ሰራተኞች የዋጋ ንረትን በማስከተል ኑሯቸውን አስቸጋሪ ሊያደርገው እንደሚችልም ከወዱ ይገምታሉ። በትክክል የዚህ የገቢ ግብር ማሻሻያ ፋይዳው ምንድን ነው? የሚያስከትለውስ አዎንታዊም ሆነ አሉታዊ ተጽዕኖ ይኖር ይወዶይ? በዚህ ላይ ለመወያየት እንግዶችን ጋብዘናል። መጀመሪያ እንግዲህ ስማችሁን አስተዋውቁልኝ። ፈጣሰ ወላሀና፣ አዲስ አበባ ዩኒቨርሲቲ ይህን የተሻሻለውን የገቢ ግብር ረቂቅ ካዘጋጁት አንዱ በሆነውን ነበር የሰማውት። አይ እኔ ረቂቁን አላዘጋጀሁም ሰው በዜና መሰራጫ ነው የሰማው። እሺ ግርማ ሰይፉ ነኝ ከአዲስ አበባ። እርስዎ የኢኮኖሚ ምሁር ሆኖ ትናውቃለን። በህዝብ ተወካዮች ምክር ቤት ደግሞ ብቸኛው የተቃውሞ ፖለቲካ ፓርቲ ተወካይ ነበሩ። ጌታቸው ተክለማርያም እባላለሁ የኢንቨስትመንት አማካሪ ነኝ። በጣም አመሰግናለሁ ሶስታችሁንም እስኪ የኢትዮጵያን የገቢ ግብር ወይም ታክስ አይነትና ይዞታ ባጭሩ ግለጹልን። ከዶክተር ጣሰው ልጀምር። እኔ እንግዲህ የምንሰጣቸው አስተያየት በዜና መሰራጫም እንደሰማነው የግብር ማስተካከያ ተደርጓል። የተደረጉት የግብር ማስተካከያዎች ሶስት እርሶች ላይ ነው። አንደኛ ከቅጥር በሚገኝ ገቢ ላይ የተደረገው ቅናሽ ነው። ድሮ ከመቶ ሀምሳ ብር በወር ድረስ ነጻ ያደርግ ነበር። አሁን ግን ወደ አምስት መቶ ሰማኒያ አምስት አድርጎ ሰቀረጥ ነጻ ነው። ሌላውም የደረጃው አስር አስራ አምስት ሀያ እስከ ሰላሳ አምስት እያለ ይከፈላል። ሁለተኛው የግብር ቅናሽ የተደረገው ከኪራይ በሚገኝ ገቢ ላይ ነው። የደመወዝን በወር ነበር ያሰልስ፣ ይህን በአመት አሰልስ፣ ግን ሁሉም በአመት ሲሰላ የመጀመሪያው ሰባት ሺ ብር ከቀረጥ ነጻ ይሆናል። ሌላው ደግሞ በተዋረድ የሚከፈለው ግብር እየጨመረ ይሄዳል። ሶስተኛው ደግሞ ከንግድና ከሌሎች የሚገኙ ገቢዎች ላይ ነው። እሱም የመጀመሪያው ሰባት ሺህ ከቀረጥ ነጻ ነው። ሌላው እንደየደረጃው ከአስር ፐርሰንት እስከ ሰላሳ ፐርሰንት ይከፈልበታል። አዋጁ ከመሻሻሉ በፊት የመጀመሪያው አንድ ሺህ ስምንት መቶ ብር ብቻ ነበረ ከቀረጥ ነጻ የሚሆነው አሁን ግን የመጀመሪያው ሰባት ሺህ ብር ከቀረጥ ነጻ ሆኗል። ይሄ ነው የተካሄደው የግብር ክለሳ። አቶ ግርማ ይቀጥሉ እርስዎ። የኢትዮጵያ የግብር ስርዓቱ ከበፊቶቹ ጋር ሲነጻጸር የራሱ የሆኑ የተሻሻሉ ነገሮች ነበሩ። በተለይ አሁን የግብር ስርዓቱ በሚታይበት ጊዜ ከእስከ የሚባሉ ነገሮች አሉ። አሁን ቅድም ዶክተር ጣሰው ሲናገር እንደነበረው እስከ መቶ ሀምሳ ብር ነጻ ሆኖ እስከ ስድስት መቶ ሀምሳ ብር ደግሞ የሚከፈልበት የታክስ ምጣኔ አስር ፐርሰንት ነው። በሁሉም ጊዜ ግን አሁንም ከበፊቱም በነበረው የታክስ ምጣኔ ከፍተኛው ከንግድ ለሚገኝ ሰላሳ ፐርሰንት ሲሆን ከቅጥር ለሚገኝ ግን ከፍተኛው ሰላሳ አምስት ፐርሰንት ነው። በኢትዮጵያ የግብር ስርዓቱ እንደ ችግር ሲነሳ የነበረ ግብሩ ከፍተኛና ስራ ድማ ነው የሚል ነበረ። እሱ ይሻሻላል ሲባል ይሄንን በትክክል ከድም ዛቤ አስገምቶ የሚያበረታታ ይሆናል የሚል ስምነት አሳድረን ነበር ሁላችን። አሁንም ግን የተስተካከለ የሚባለው ግብረ ልጠት ተመሳሳይ ነው። ብዙ ለውጥ አላየውበት። አቶ ጌታቸው ያው እንግዲህ ብዙም የሚጨምረው ነገር የለም። የገቢ ግብር ስትራክቸሩን በአጠቃላይ በምንመለከትበት ሰዓት ከቅጥር የሚገኘው የገቢ ግብር ስትራክቸር አዲሱ በተሻሻለውም ቢሆን ከዚህም በፊት በነበረው ገቢ መጠን እየጨመረ በሚሄድ ሰዓት እየጨመረ የሚመጣ የግብር ምጣን የሚከተል ስትራክቸር ነው ያለው ኦን አቨሬጅ በምንመለከትበት ሰዓት ምናልባት ከሌሎች ገቢዎች አንጻር ከሚገኘው ጋር ተመሳሳይ ሊሆን ይችላል። ግን ይሄኛው ስትራክቸር የገቢ መጠኑ እየጨመረ በሚመጣ ሰዓት እየጨመረ የሚመጣ የምጣኔ ስርዓት ይከተላል። ከሌሎቹ የገቢ አይነቶች የሚለየው እሱ ነው። ምናልባት አሁን ከኪራይ የሚገኘውም ግብር በተመሳሳይ ሁኔታ እየጨመረ በሚመጣበት ጊዜ የግብር ምጣኔውም እየጨመረ ይመጣል። ከሌሎች የገቢ አይነቶች የሚገኘው የገቢ መጠን ላይ ግን ያለው ስትራክቸር ሁሉንም የገቢ ምጣኔዎች ወደ ማዕከላዊ የገቢ ምጣኔ በመውሰድ ያንን የገቢ ምጣኔ ደግሞ ለግብር ምጣኔንም መተመኛነት በመጠቀም በስራ ላይ የዋለ ነው እና ይሄኛው አሁን የተሻሻለ የምንለው እንግዲህ የገቢ ምጣኔው እየጨመረ በሚሄድ ሰዓት ተጥሎ የነበረው የገቢ ምጣኔ ላይ የተደረገ ማስተካከያ ነው። ስትራክቸራል ያን ያለው እውጤ የለውም። አሁንም በአዲሱ ስትራክቸር በምንመለከትበት ሰዓት የገቢ መጠን እየጨመረ በሚሄድበት ጊዜ የተደረጉት ማሻሻያዎችም የግብር ምጣኔው እየጨመረ እንደሚሄድ የሚያመላክቱ ናቸው። ይህንን ነው ማለት የምንችለው። እንደው ግን ኢትዮጵያ ውስጥ ለመሆኑ የገቢም ሆነ ሌላ ግብር በትክክል ይሰበሰባል ማለት ይቻላል ወይ? አቶ ግርማ ከርሶ ልጀምር። የገቢ ግብር ከደሞዝተኛ በደንብ ይሰበሰባል። ምክንያቱም ደሞዝተኛው ደሞዙን በመሆን ከመውሰዱ በፊት አሰሪም ደሞዙ ታክስን ቆርጦ መክፈል ስላለበት ደሞዝተኛ ይከፍላል። ጥርጥር የለውም። ሌላው ግን እንዴት ነው የሚከፍለው? በሚችለው ያህል ታክስን ላለመክፈል የሚደረገውን ነገር ሁሉ አድርጎ በመጨረሻ ላይ የማይቀርልኝ ያለውን ነው የሚከፍለው ብዬ ነው የማስበው እና ታክስ ኢትዮጵያ ውስጥ በደንብ ይሰበሰባል እያል በአፍሪካ ደረጃም ሲታይ ዝቅተኛ የታክስ እንትን እንደሆነ ነው ሚስ ዶክተር ጣሳውስ ምን ይላሉ እንግዲህ ታክስ በንረፊት የተናገሩት እንዳሉት ሙሉ በሙሉ ይሰበሰባል ማለት አይቻልም በአንጻራዊ መልኩ ከመንግስት ሰራተኛ ብቻ ነው ሙሉ በሙሉ ግብር የሚሰበሰበው ከደሞዝም ቢሆን የፕራይቬት ሴክተሩ ኢንፎርማል ሴክተር ያለው ሲከስ ብዙም አናየውም በቤት ክራይና በንግድ የሚገኝ ገቢም በጣም በጥቂቱ ነው የሚሰበሰበው አጠቃላይ ኢትዮጵያ የጂ ኢትዮጵያን አስር አስራ አንድ ፐርሰንት ያህልም እንኳ አትሰበስብም ግብር ሌሎች ሀገር በጣም ከፍተኛ ደረጃ ላይ ነው የሚሰበሰበውና ይህ ብዙ ግብር አለመሰብሰቡን ያመለክታል አቶ ጌታቸው ከእነሱ የተለየ ሀሳብ አሎት ወይስ በእነሱ ይስማማሉ እኔ ከእነሱ ያለ የምለው የግብር አሰባሰብን በምንመለከትበት ሰዓት በሁለት አይነት ነገር ብንመለከተው ጥሩ ነው ብዬ አስባለሁ። አንደኛ ኢኮኖሚ አመንጨት ከሚችለው የግብር መጠን አንጻር ስንመለከተው በበቂ ሁኔታ እየተሰበሰበ ነው የሚለው አንደኛው ነጥብ ይሆናል። ሁለተኛው እንግዲህ አሁን ባለው የኢኮኖሚያዊ እውነታ በኢኮኖሚ ውስጥ ተሳትፎ እያደረጉ ያሉ የተለያዩ ተቋማትም ሆነ ግለሰቦች ሊከፍሉ እስከሚገባው ግብር አንጻር በበቂ መጠን እየተሰበሰበ ነው ወይ የሚለው ነገር ነው። እንግዲህ በአጠቃላይ ከጠቅላላይ ኢኮኖሚ ማመንጨት ከሚችለው የግብር መጠን አንጻር በምንመለከትበት ሰዓት ኢትዮጵያ ከየትኛውም የአፍሪካ ሀገራት ግብር ምጣኔዋ በጣም ዝቅተኛ የሚባል ነው እና ኢኮኖሚ ማመንጨት የሚችለውን ያክል የግብር መጠን እያመነጫ አይደለም ወይንም ደግሞ መንግስት ተከታትሎ ለመሰብሰብ ረገድ በቂ የሆነ ስራ እየሰራ አይደለም። ባለፉት የተወሰኑ አመታት መሻሻሎች እያየን ግን እሱ መሻሻል አሁንም ቢሆን በአጠቃላይ ምጣኔውን ከአፍሪካ ማዕከላዊ ጋር ማድረስ ይቻላ አይደለም። ከዛ ውጭ እንግዲህ በኢኮኖሚ ውስጥ ተዋናይ ከሆኑት ተቋማትም ሆነ ግለሰቦች እየተሰበሰበ ያለው መጠን ምን ያክል ነው ብለን በምንመለከትበት ሰዓት የኢትዮጵያ ኢኮኖሚ ወደድንም ጠላንም ብዙ ኢኮኖሚ ያልተመዘገበ ኢኮኖሚ ወይም ኢንፎርማል ኢኮኖሚ የምንለው ውስጥ የሚካተት ስፔሻሊ ደግሞ በከተሞች በምንመለከትበት ሰዓት ከገጠር የሚገኘውን ግብር ከመሬትና ከግብርና ጋር የተያያዘ የግብር ምጣኔ ነው እና ያልተመዘገበውን ኢኮኖሚ ታክስ ሰርቪስ ማለት ግን በጣም ከባድ ስለሚሆን ብዙውን የግብር መጠን እየተሰበሰበ አይደለም። ከተመዘገበው ኢኮኖሚ ውስጥ እንግዲህ አሁን ቅድም የተባሉት ሰራተኞች አሉ፣ የተለያየ አገልግሎት ሰጪዎች አሉ። ለተባለውም በተሻለ መልኩ ግብር የሚሰበሰብበት ዘርፍ ካለ ከቅጥር የሚገኘው ዘርፍ ነው። ደግሞ በጣም የተደራጀ የአሰራር ስትራክቸር ስላለው የመጣ የመሰብሰብ አቅም ነው። ከዛ ውጭ እንግዲህ ከተለያዩ የንግድ እንቅስቃሴዎች የሚገኘውን የገቢ መጠን ግን በቂ መጠን እየተሰበሰበ ነው ማለት አይቻልም። በተለያየ መልኩ ታክስን ማሸሽ እንዲሁም ደግሞ ጨርሶ ታክስን አለመክፈል የሚባለው ነገር በጣም በስፋት ይታያል። በንግድ ስርዓቱ የሰብሳቢው አካልም አቅም በጊዜ ወደ ጊዜ መሻሻል የሚታይበት አይደለም። እና በአጠቃላይ ኢትዮጵያ ኢኮኖሚ ማመንጨት ከሚገባውም የታክስ ምጣኔ አንጻር ተገቢውን ታክስ እየሰበሰበች አይደለም። ከእውነተኛው የኢኮኖሚ እንቅስቃሴም አንጻር ተገቢው ታክስ እየተከፈለ አይደለም ማለት እንችላለን። ከዚሁ ሀሳብ ሳንወጣ አንዳንዶች መንግስት ከተለያዩ ወገኖች ማግኘት የሚገባውን የገቢ ግብር ላለማግኘቱ ተገቢ መፍትሄ ሳያበጅ በመደበኛነት ግብር የሚከፍለው ወገን ላይ አተኩራል ይላሉ። መዋጮ ግብር ወይም ጭማሪም ሆነ ቅናሽ ሲደረግ ቀድሞ የሚነካው በቀላሉ እናንተም እንደጠቀሳችሁት የመንግስት ሰራተኛው ወይም ደሞዝተኛው ነው። አሁንም ግብር ይቀነሳል ሲባል በአብዛኛው የሚወራው ስለዚሁ ደሞዝተኛ ነው። ሌላው የህብረተሰብ ክፍልስ? ነጋዴው፣ ደላላው፣ የመንግስት ባለስልጣኑ? አቶ ጌታቸው እንግዲህ አሁን የመንግስት ባለስልጣናት መቼስ ያው ተቀጣሪዎች ናቸውና በሲቪል ሰርቪስ ውስጥ የሚከፍሉ ናቸው የሚሆኑት። እንግዲህ ትኩረታችንን በንግድ ስርዓቱ ውስጥ የምናደርግበት ሰዓት ግን አሁንም ቢሆን አንደኛውና መሰረታዊ ችግር ኢትዮጵያ ውስጥ እየተካሄደ ያለው የንግድ እንቅስቃሴ በአጠቃላይ በስነ ስርዓት ተመዝግቦ በተደራጀ ሁኔታ መንግስት ያውቀዋል ብሎ ለመገመት አይቻልም። እስፔሻሊ ደግሞ እርካቶና አካባቢው የሚደረገውን የንግድ እንቅስቃሴ መንግስት ያውቀዋል ብሎ መገመት አይቻልም። ለነገሩ ከመርካቶ ውጪ የሚያሉት የንግድ እንቅስቃሴዎችን መንግስት በአግባቡ ሁሉንም ነገር ጠንቅቆ አውቆ የግብር ስርዓት ውስጥ አስገብቷል ለማለት አይቻልም። ኢትዮጵያ ውስጥ እንግዲህ የሰርቪስ ሴክተሩ ከጊዜ ወደ ጊዜ እያደገ እንደውም ባልታሰበ ሁኔታ በኢኮኖሚ ውስጥ የመሪነት ሚና ሆነ የያዘበት ሁኔታ ነው ያለው እና የሰርቪስ ዘርፍ ውስጥ ያለ የግብር ስርዓት ደግሞ ለመሰብሰብም ለመቆጣጠርም በጣም አስቸጋሪ ነው። አሁን እንግዲህ ደላሎች ያልሻቸው ሰዎች የሚካተቱት እዚህ ውስጥ ነው እና አየር በአየር የሚደረገው ንግድ ከጊዜ ወደ ጊዜ እየጨመረ እየመጣ ስለሆነ እሱን ነገር ተቆጣጥሮ ታክስ የመሰብሰብ አቅምስ እየጎለበተ ነው ወይ? መንግስት ተገቢውን ነገር እያደረገ ነው ወይ በዘርፉ ብንል ተገቢ የሆነ እንቅስቃሴ ነው ብዬ ማሰብ አልችልም። በጣም ገና ብዙ ስራ የሚጠይቅ ነው። ዶክተር ጣሰው አሁ እንግዲህ አሁን ይሄ ግብር ቅናሽ ያተኮረው በደሞዝተኞች ላይ ነው፣ በአከራዮች እና በሌላም በንግድ በሚሰሩ ናቸው። ስለዚህ ሶስቱንም አይነት የግብር ቅናሽ በምናይበት ሰዓት በሶስቱም አይነት የህብረተሰብ ክፍል እኩል ነው ድርሻ ነው የተሰጠው። የመጀመሪያው ሰባት ሺህ ነጻ ነው። ከዛ በተዋረድ እስከ ሰላሳ ፐርሰንት ይሄዳል። ስለዚህ ይሄ የግብር ቅናሽ ለመንግስት ሰራተኛው እና ለተቀጣሪ ብቻ ሳይሆን ሌላውም ህብረተሰብ ይጠቅማል። እንዲያውም በንግድ ላለ ህብረተሰብ ወጪውን ቀንሶ ነው ከዋናው ትርፍ ነው ይህንን የሚከፍለው የመንግስት ሰራተኛው ግን ሙሉ ወጪ የሚቀነስለት ነገር የለም። ከደሞዝ ነው ያኛው የሚቀነሰው እና እንዲያውም ከመንግስት ሰራተኛው ሌላው በንግድ የሚተዳደረው ህብረተሰብ፣ ቤትን የሚያከራየው የበለጠ ከዚህ ተጠቃሚ ነው ብዬ አስባለሁ በአንጻራዊ መልኩ። እሺ፣ አቶ ግርማስ ብዙም የተለየ የለኝም ግን የኮሚኒኬሽን ችግር አለ ይመስለኛል። አሁንም ዶክተር ጣሰው እንዳለው ተጠቃሚዎች ብዙ ናቸው። በዚህ ምክንያት ግን አሁን ሚዲያውን ሲሰማ ሌላውን ነገር የሚደገግበት ጊዜ ልክ ደሞዝተኛው በተለየ ሁኔታ የሚጠቀም አስመስሎ የሚገለጸው ነገር ትክክል አይደለም። ስለዚህ ይሄ የሚቀነሰው የታክስ እንትን ማሻሻያ ትርጉም ያለው ለውጥ የለውም። ምንም ለውጥ የሚባል ነገር እኔ አይታየኝም። እኔ አሁን ፊት ለፊት የሰልቼ ቁጭ አረኩት እንትን አለ እና በምንም መልኩ አበረታች አይደለም። የመጨረሻ ትልቅ የሚባል ለውጥ የሚያገኝ ሰው ስምንት መቶ ብርና ዘጠኝ መቶ ብር ነው የሚያገኝ። ይሄ ደግሞ ብዙ ትርጉም የሚሰጥ አይደለም። ስምንት መቶ ዘጠኝ መቶ ብር አለ አንድ ሺ ብር በወረያቶርስ አግኝቷል የሚባል የንግድ ብረተሰብ አስራ ሁለት ሺህ ብር ከምታገኘ ላይ እንዲተደውጎላል ማለት፣ በተለይ ታክስን እንደ ፊስካል ፖሊሲ ለመጠቀም እየታሰበ አይደለም። እኔ ይህን እስኬጁል ያዘጋጁ ሰዎች በፍጹም የፊስካል ፖሊሲ ኢንስትሩመንት የሚባለውን ነገር አስበው የሰሩት አይመስል። ምክንያቱም ኢትዮጵያ አሁን ባለችበት ደረጃ ምን ያህል ነው የሚያስፈልገው፣ አሁን ባለው የዋጋ ንረት፣ እንደዚህ የሚባሉት ነገሮች በትክክል የታዩ አይገልሙም። ከዛ ውጭ ግን ታክስ የማይከፍሉ ሰዎች በብዛት ሉ በህጋዊ መንገድ የማይከፍሉ አሉ። ለምሳሌ የተለያየ ጥቅሞችን እያገኙ የቦርድ አበሉ ሁሉ እየተከፈላቸው ግብር የማይከፍሉ ተሸዋሚዎች ይጨምራሉ። ይሄ ሁሉ እንዳለ ሆኖ ግን በይፋ በተለያየ እንቅስቃሴ ውስጥ ሆነው ግብር የማይከፍሉ ሰዎች አሉ። ለምንድን ነው ግብር የማይከፍሉ ሲባሉ አንድም ፋሲሊቴሽን ያልሰራ መንግስት ሰላሳ ፐርሰንት ወስድባቸዋል ይላቸዋል። አንዳንድ ሰዎች እኮ ያለምንም ከባድ እንቅስቃሴ መቶ ሺ ብር ያገኛሉ ሚዘሩ ከዛ ሰላሳ ሺ ብር አምጡ ይላቸዋል መንግስት። ስለዚህ አሁን ላይ ሰላሳ ሺ ብር ማ ከምንሰጠው ብንሸው ወደው ይሻላል ወደ ሚል እየመራቸው ይመስለኛል። የተሻሻለው የገቢ ግብር የታችኛውን ህብረተሰብ ለመጥቀም ያሰበ መሆኑ ነው የሚነገረው። ዝቅተኛና ከፍተኛ የሚባለው የገቢ መጠን እንዴት ነው የሚለካው? ማሻሻያ ሲዘጋጅ መነሻ ያደረገው መሰረታዊ ምክንያት ምንድን ነው ትላላችሁ አቶ ግርማ? በእውነት ፕሮፓጋንዳው ቀድሞ ብዬ ቅድም ያልኩት ይሄንን ነው። ፕሮፓጋንዳው በጣም በጋ ነው። በዚህ ምክንያት ደሞዝ ተከፋዩ ህብረተሰብ ኑሮ እንደሚሻሻልለት ምናምን እየተነገረው በጣም ሲጓጓ የነበረበት ነገር ነው ያለ። ግን ይህን ያህል ጉጉት የሚፈጥርና ይህንን ለውጥ ለማምጣት አይደለም። ለምሳሌ በእኛ ሀገር አነስተኛ ደሞዝ የሚባለው አምስት መቶ ምናምን ብር ነው። ከታክስ ነጻ የሚደረገው አምስት መቶ ሰማንያ አምስት ብር ነው። አምስት መቶ ሰማንያ አምስት ብር አይደለም፣ አንድ ሺ ብር ካለው ሰው ላይ ታክስ ብሎ አስር ሳንቲም እንኳን መቀነስ ልክ ነው ብዬ አላምነው። ከዛ በተረፈ ግን አንድ ብር ደሞዝተኛ የነበረ ሰው ድሮ ከሚከፍለው ከነበረው የሚያገኘው ተጨማሪ ነገር ወደ ስልሳ አንድ ብር አካባቢ ነው። ስልሳ አንድ ብር ምንም ትርጉም ያለው ነገር ሊሰራ የሚችል የሚለወጥም ነገር አይደለ። ይሄ ደግሞ ተጨምሮ ኑሮ ይሻሻልናል ተብሎ ባይነገረው ነው ዝም ብሎ የሚተካከል ነበር የሚሻለው። እኔ አሁንም ይሄ ገና ሚኒስትሮች ምክር ቤት ደረጃ ያለ ነገር ነው። ከእንደገና ይሄ አሁን ከቀረበበት ትራክቸሩ በእጥፍ ማደግ አለበት ብዬ ነው የማስበው። ለምሳሌ አንድ ሺ አንድ ሺ አምስት መቶ ብር የሚያገኙ ሰዎች ከታክስ ነጻ መሆን አለባቸው ብዬ አምናለሁ። ከዛ በላይ የሚያገኙ ሰዎች ደግሞ ምጣኔ እየተሻሻላላቸው ይሄዳል። የመጨረሻው ደረጃ እንኳ ቢሆን ወርሃዊ ገቢ ሰላሳ ሺ ብር እና አርባ ሺ ብር የደረሰ ሰው ወደ ሰላሳ ፐርሰንት የሚጠጋበት ደረጃ የማድረግ ነገር ካላደረጉት አሁንም የታክስ እንትኑን የሚያሻሽለው አይደለም። ዝቅተኛውን ይጠቅማል ለሚለው በተግባር አይደለም። ለምሳሌ ዝቅተኛው ደሞዝ የሚያገኙ ሰዎች በፐርሰንት ያገኙት ጥቅም ወደ ስድስት ነጥብ አንድ አካባቢ ሲሆን እንዲም ከፍተኞቹ ወደ ሰባት እና ከዛ በላይ ጥቅም ያገኙ አሉ መሀል ላይ በተለይ ውስት ሺህ አካባቢ የነበሩት አካባቢ አለ። ከአስር ፐርሰንት በላይ ጥቅም ያገኙ ሰዎች አሉ። በአጠቃላይ ግን ከአንድ ሺህ እስከ ሶስት ሺህ አካባቢ ነው። አነስተኛ ደግሞ ይከፈላቸዋል ብለን ምናስበው እነሱ ለፍፁም ተጠቃሚ አይደሉ እና እነሱ ቦታ ላይ የነበረው እንትን ትክክል አይደለም እና ሰርተው ያዩት አይመስለኝ የሚሰሩት ሰዎች። አቶ ጌታቸውስ ምን ይላሉ? እንግዲህ አሁን እንደ ማንኛውም የታክስ ማስተካከያ ሲደረግ ግምት ውስጥ የሚገቡ ነገሮች አሉ። ማክሮ ኢኮኖሚክ ሁኔታዎች ጨምሮ በግለሰብ ደረጃ ያ ታክስ ሲተረጎም ምን ማለት ነው እስከሚለው ድረስ በማክሮ ኢኮኖሚ ደረጃ እንግዲህ የምንመለከተው ኢኮኖሚው ያለበት ደረጃ ምንድን ነው? ታክስ ቅናሹ በሚደረግበት ሰዓት ከማክሮ ኢኮኖሚ አንጻር ሊመጣ የሚችለው ተጽዕኖ ምንድን ነው? መንግስትስ ማሻሻያ በሚያደርግበት ሰዓት ከዚህ የሚተውን የገቢ መጠን ከየት አካክሶ አመታዊ በጀት ባላንሱን መጠበቅ ይችላል? በማ ማዕከላዊ ደረጃ ያለው የገቢ መጠን ምንድን ነው የሚመስለው? አሁንስ አሁን ያለው የዋጋ እድገት ምንድን ነው የሚመስለኝ የመሳሰሉ ነገሮች ግምት ውስጥ ገብተው ነው ማንኛውም የታክስ ማስተካከያ የሚደረገው። እንግዲህ እንደዚያ ነው ተሰርቷል ብዬ የማስበው ይሄኛው የታክስ ማስተካከያ። ኢትዮጵያ ውስጥ ብቻ ሳይሆን የትም ሀገር የታክስ ማስተካከያ በጣም የተለያዩ ፍላጎቶችን ማመጣጠን የሚጠይቅ ስለሚሆን ሁልጊዜም የሚያጨቃጭቅ ነው። የታክስ ቅነሳ፣ የታክስ ጭመራ ያለ የሚኖርም ጭቅጭቅ ነው። አሁን የተደረገው ማስተካከያ ምንም ሀሳቢ አድርጎ ነው ወይንም ደግሞ በመሬት ላይ ለእውጥ ሊያመጣ በሚችሉ ሁኔታ ነው ወይ የተደረገው ስንል፣ ቅድም እንዳልነው እንግዲህ አሁን በኢትዮጵያ ደረጃ ዓመታዊ ማዕከላዊ ገቢ ወደ አራት መቶ ዘጠና ዶላር ገደማ ነው። እሱም ብንተረጉሞ ሊመጣ የሚችለውን መገመት ቀላል ነው። ዓመታዊ ቅናሹን በምንመለከትበት ሰዓት ትንሹም ቅናሽ ቢሆን ትልቁም ቅናሽ ከማዕከላዊ ገቢ አንጻር ትንሽ የሚባል ቅናሽ አይደለም። እሱ ቅናሽ ግን የታችኛውን የህብረተሰብ ክፍል ግምት ውስጥ አስገብቶ ነው ወይ የተደረገው የሚለው ነገር ላይ ስንመጣ ግን አቶ ግርማ እንዳለው መካከለኛ ገቢ ያለውን ህብረተሰብ የበለጠ ተጠቃሚ ሊያደርግ የሚችል ስትራክቸር ነው የተተገበረው። የታችኛው ህብረተሰብ ላይ ያን ያክል ከፍተኛ ለውጥ ሊያመጣ የሚችል ነገር አይደለም። ለላይኞቹም ደግሞ ለውጥ አለው፣ ግን ብዙም አይደለም። ከቅጥር ከሚገኘው ገቢ ከተደረገው ማስተካከያ እንደውም ኪራይ ላይ የተደረገው ማስተካከያ በተወሰነ መልኩ የታችኛውን አካራዮች ግምት ውስጥ ያስገባ ነው ማለት ይቻላል እና እንደሱ ነው ያየሁት። ዶክተር ጣሰው ከሁለቱ የተለየ ሀሳብ አለዎት? አዎ ምንድነው፣ የገቢ ግብር ማሻሻያው ላይ የተደረገው ሀሳቤ የድህነት ወለልን መሰረት ያደረገ ነው። ምክንያቱም አንድ ሰው ከድህነት እንዲወጣ ከተፈለገ በአመት ወደ ሰባት ሺህ ብር ማግኘት አለበት። የኢትዮጵያ ስሌቱን ገዛ ነው። በሌሎቹም ሀገሮች በአውሮፓን በምናይበት ሰዓት በሚኒመም ወጪ አይቀረጡም። ያን መሰረት አድርገ ነው የመጀመሪያው ሰባት ሺህ ብር በአመት ወይም ደግሞ በወር አምስት መቶ ሰማንያ አምስት ብር ቀረጥ መቀረጥ የለበትም። ከዛ በኋላ ግን ያው በተዋረድ ብዙ የሚያገኘው ብዙ ይከፍላል፣ አነስተኛ መገ አነስተኛ ይከፍላል። ይሄ ትክክለኛ ኢንተርናሽናል ስታንዳርዱን የያዘ የቀረጥ ስሌት ነው። ዋናው የመጀመሪያው ድህነት ወለል በታች የሚያገኘው ህብረተሰብ ምንም አይነት ግብር መክፈል የለበትም እና ኢትዮጵያ ውስጥ ይሄ አሁን የነበረው የታክስ ስትራክቸር የዛሬ አስራ አምስት አመት የተዘጋጀ ነው። በኢንፍሌሽን ምክንያት ደሞዝ በሚጨምርበት ሰዓት የደሞዝ ግብር አልተስተካከለም ነበር። ስለዚህ የድሃ ድሃም አንድ መቶ ሀምሳ ብር፣ ሁለት መቶ ብር የሚያገኘው ሁሉ ይከፍል ነበር ማለት ነው። አግባብ ስላልነበረ ያንን ለማ ማስተካከል ነው። በአጠቃላይ የኢትዮጵያ ደግሞ በጣም አነስተኛ ነው። አስር ሺ ብር አምስት ሺ ብር የሚያገኘው ጥሩ ኑሮ ይኖራል ወይ? በጣም አከራካሪ ጉዳይ ነው። መንግስትን ደግሞ ህብረተሰቡ ከፍተኛ የመሰረተ ልማት፣ የትምህርት፣ የጤና ፍላጎቶች አሉ። እነዚያን በማሟላት ደግሞ የግድ ገንዘብ ማግኘት መቻላለን ወይም የተፈጥሮ ሀብት ቢኖሩ ኖሮ ዘይት ቢኖሩ ኖሩ ግብሩ በጣም አነስተኛ ሊሆን ይችል ነበር። ግን የልማት ፍላጎት በመኖሩ መንግስትን ገንዘብ አግኝቶ ያንን ወደ ልማት ማዋለም ይኖርበታል። ስለዚህ ይህንን ነው ማመጣጠን ያለበት እንጂ ሙሉ በሙሉ ህብረተሰቡ ከግብር ነፃ ሆኖ ቢሄድ ኢኮኖሚ ሊንቀሳቀስ ይችላል፣ ግን መንግስት ሊሰጥ የሚችለውን ሰርቪስ ደግሞ መስጠት አይችልም። ህብረተሰቡ በተዘዋዋሪ ደግሞ ሁለተኛ ሊጎዳ ይችላል። እና እነዚህን መሰረት ያደረገ ነው የኢትዮጵያ ብር የመግዛት አቅም ከጊዜ ወደ ጊዜ እንደምታወቁት እየቀነሰ መሄዱ የሚታይ ነገር ነው። ይህ የገቢ ግብር ቅነሳው እዚህ ጋር ምን ትርጉም ይኖረዋል ትላላችሁ? እስኪ አዎንታዊም ሆነ አሉታዊ የምትሉትን ፋይዳ አጋሩን። ዶክተር ጣሶ በድጋሚው ደርሶ ልምጣ። አዎ እንግዲህ ይህ አሁን የመጣው የግብር ማሻሻያ ለሕብረተሰቡ ተጨማሪ ገቢ ያስገኝለታል። በእርግጥ ቅድም እንደተነገረው አነስተኛ ሊሆን ይችላል ዝቅተኛው ከስልሳ አንድ ብር እስከ አስር ሺ ብር የሚያገኘው እስከ ስምንት መቶ ብር ድረስ በወር ተጨማሪ ገቢን ያመጣለታል። ይሄ እንግዲህ ትንሽ ነው ትልቅ ነው ልንል እንችላለን፣ ግን ተጨማሪ ነው እና ሁለት ኪሎ ስኳርም ቢሆን ይገዛል፣ አስር ኪሎ ጤፍም ቢሆን የሚገዛ አግኝተው ሊሆን ይችላል። ስለዚህ ጭማሪ ነው። በኑሮ ላይ የተሻለ ሁኔታ ይመጣለታል። ያለውን የኑሮ ውድነት በመጠኑም ሊቀርፍ ይችላል። በቂ ነው አይደለም፣ ያ ሌላ ጉዳይ ነው። ከመጀመሪያ ውስጥ ጋር ሲነጣጠር ግን ጭማሪ ያለው አምስት ሳንቲም የምትሆን ጭማሪ ናት። ዋናው ደግሞ የህብረተሰቡን ኑሮ መግፋት ከተፈለገ ደግሞ ምርታማነትን ማሳደግ አሁንም ደሞዝን መጨመር ነው እንጂ በታክስ ላይ ሊደረግ የሚችለው ከዚህ በላይ መሄድ በጣም አስቸጋሪ ይመስለኛል። አቶ ግርማ ቅርታ ቅድም ከተባሉትም ነገሮች ላይ የተወሰኑ ነገሮችን ማለት ፈልጋለሁ። ታሳቢ የተደረጉት ልክ ነው የመንግስትን ገቢ ይቀንሳል የሚለውና የድህነት ወለል የሚሉት ናቸው ሌሎች ታሳቢ መደረግ ያለባቸው ነገሮች ሚስ ተደርገዋል ብዬ የሚል እምነት አለኝ። አንደኛ የድህነት ወለል ሰባት ሺ ብር ነው የተባለው አምስት መቶ ሰማንያ አምስት ብር እኔ በከተማ ኑሮ ደሞዝተኛ ተብሎ ተቀጥሮ ለሚኖር ሰው አይደለም። ገጠር ውስጥ ሳር ቤት ውስጥ የሚኖሩ ሰዎች በአምስት መቶ ሰማንያ አምስት ብር ሊኖሩ የሚችሉበት አይነት ነገር አይደለም። ይሄ ጥናትም ነው መከለስ ያለበት ብዬ ነው የማምነው። የቤት ሰራተኛ አንድ ሺ ብርና አንድ ሺ አምስት መቶ ብር በሚቀጠርበት ውስጥ አስራ ሁለት ሰዓት ስራ ለመሄድ ተነስቶ ሁለት ሰዓት ስራ ገብቶ በአስራ አንድ ሰዓት ተኩል ከስራ ወጥቶ ሁለት ሰዓት ማታ ቤቱ አንድ ሰዓት ተኩል ማታ ቤቱ የሚገባ ሰው አምስት መቶ ሰማንያ አምስት ብር ቢኖር የሚችልበት አይነት ነገር አይደለም እዚህ ጋር የደሃውን እንትን ለመቀየር ስኳር ብቻ ሳይሆን ሻይ አፍልቶም ዳቦም የሚገዛበት ነገር ጭማሪ ሊያደርግለት ይገባ ነበር። ይሄ አልታሰበም ነው እያልኩ ያለሁት እኔ። ሌላው መንግስት ገቢን ይቀንሳል ነው፣ ምክንያቱም መንግስት ብዙ ቀጣሪ ስለሆነ የራሱን ነገር ነው ያሰበው፣ ግን ገቢ የሚያስገኝም ነው። ለዚህ ነው ቅድም ከፊስካል ፖሊሲ አንጻር አልታየም ያልኩት። ከፊስካል ፖሊሲ አንጻር የታክስ ምጣኔዎች ሲስተካከሉ ገቢም ይጨምራል። ብዙ ሰዎች ወደ ታክስ ከፋይነት በፍላጎት ሊመጡ የሚችሉበት ሁኔታ አለ። ለምሳሌ አንድ ሊስትሮ እኮ በቀን አንድ መቶ ብር ይሰራል ማለት በወር ሶስት ሺህ ብር። ግን እንዴት አድርጎ በቀላሉ ታክስ ከፋይ ሆኜ ኮርቼ ከፍላለሁ ብለው ሊመቻችለት የሚችል የታክስ ከፋይነት ነገር ስለሌለ ባለመክፈል እንትን ያደርገዋል። ስለዚህ ቀጣሪን ብቻ ያሰበ ነው እና ገቢን ማስገኘት የሚለውን ታሳቢ ያደረገ አይደለም። እኔ አሁን ሚኒስትሮች ምክር ቤትም አስቦ የመጀመሪያው አካባቢ ያሉትን ስትራክቸር አድርጎ ወደ ኋላ አካባቢ የሚደረገው ነገር ከዚህ በላይ ሊሆን ይችላል። በሚሊየን በምናምን ለሚያገኙ ሰዎች ሰላሳ ፐርሰንት እኮ ታክስ በዛብን አላሉም እነሱ ግን ታክስ አድሚኒስትሬሽን ተቸገርን ያሉ አሁን ይሄ ጥያቄ ዋና ዋና በሚባሉ ታክስ ከበያቅስ ችግር አይደለም። እኛ ካለንም ኤክስፒሪያንስ ይሄ ትልቅ ታክስ ነው ብለንም አይደለም። ግን ይሄ በተለይ ደሞዝተኛ የሆነና በአነስተኛ ሁኔታ ያለው ገስቶበታል ሌላው ደግሞ አነስተኛ እንቅስቃሴ፣ ይሄ መደበኛ ያልሆነ ስራ ውስጥ ያለው በታክስ መክፈል ስርዓት ውስጥ ራሱን ለማስገባት የሚያበረታታ የታክስ እንትን መኖር አለበት የሚለው ነው። እሱን ለማድረግ በሚያስችል ደረጃ የተዘጋጀ አይደለም የሚል ነገር ነው ያለኝ። ከዛ በተረፈ ግን አሁን ይሄ የሚያመጣው የእንትን ኢምፕሊኬሽን ማለት የስራ መነሳሳት ያመጣሉ በዚህ ደሞዝ ተቀጥሮ የሚሰራ ሰው ጥሩ ሲቪል ሰርቫንት ሊሆን አይችልም። ወይ ጉቦ ተቀባይ ሊሆን ይችላል። ምክንያቱም ሁለት ሺህ ሶስት ሺህ ብር እየተከፈለው ከፍተኛ ውሳኔ የሚሰጥ ሰው ደሞዙ አልበቃ ሲለው ከሚያገኙ ሰው ጋራ ሌላ እንትን ያደርጋል። ስለዚህ ይሄንን ሁሉ ነገሮችን ታሳቢ ማድረግ አለበት ብዬ ነው የማምኑ። አቶ ጌታቸውስ፣ እንግዲህ አሁን በጎ ጎኑ የምንመለከተው ከሆነ ሁለት ነገር ነው። አንደኛ ነገር የመንግስት ለረጅም ዓመታት የቆየውን የታክስ ስጣኔ ለመቀየር ተነሳሽነት ማሳየቱ በራሱ ለእኔ አንድ ፖሊሲን ለመቀየር ያለ ፈቃደኝነትን ያመላክታል ብዬ ነው ማስበው። እና እንግዲህ ይሄኛው ምናልባት የመጀመሪያ ሊሆን ይችላል። ከዚህም በኋላ ግን ኢኮኖሚያዊ እውነታዎችን ግምት ውስጥ አድርጎ የታክስ ስርዓቱን ለማሻሻል ፍቃደኝነት እንዳለ ያመላክታል። ሌላኛው እንደ ማንኛውም ኢኮኖሚስት እንግዲህ ትንሽም ትልቅም ቢሆን የሚጨምረው የጨማሪ የመግዛት አቅም ስላለ ጎጎና አለው። ሌላው ምናልባት የኢኮኖሚ አንጻር ይሄንን ስንመለከተው ብዙ ሚሊዮን ተቀጣሪ እያሰብን ስለሆነ በተወሰነ መልኩ ያ አዲስ ተጨማሪ የመግዛት አቅም ወደ ገበያው ሲሄድ የሚፈጥረው አዎንታዊ የሆነ የገበያ አቅም አለ እና በአዎንታዊ መልኩ መመልከት ይቻላል። አሉታዊ ጎኑ ግን የሚመስለኝ አሁን ታክስ ቅነሳው ወሬው ከትግበራው ቀድሞዋል፣ እና ወሬው ደግሞ አንዳንድ ጊዜ ከተደረገው ማስተካከያ ጋር የተመጣጠነ ወሬ አይደለም። እናያለው ይሄ በኢኮኖሚ ውስጥ ምናልባት የዋጋ ጭማሪ ግምትን አሁን ለሰራተኛው የታክስ ማሻሻያ ተደርጓልና እኛም ዋጋ መጨመር አለብን የሚል ሊያነሳሳ ይችላልና ምናልባት በዋጋ ውድነት ላይ የራሱ የሆነ አሉታዊ ተጽዕኖ ሊያሳድር ይችላል እሱ ነው የሚታየኝ ለኔ የአንድ ሀገር መንግስት መሰረታዊ ገቢ ከዜጎች የሚሰበስበው ግብር መሆኑ ይታወቃል መንግስት ለሕብረተሰቡ የሚያከናውናቸው ተግባራት መልሰው በዚሁ በተሰበሰበው የግብር ገንዘብ እንደሚሰሩ ነው። እንግዲህ በሌላ ሀገርም ኢትዮጵያም ውስጥ የሚታየው ቀረት ከፋይነት በሌላው ሀገር መብትን ለማስከበር ከሚነሱ ነገሮች አንዱ ነው። ኢትዮጵያ ውስጥ ይህ እንዴት ይታያል አቶ ጌታቸው? ይሄ ታክሴሽን ዊዝ ሪፕሬዘንቴሽን የሚባል የፖለቲካ ጭቅጭቅ አለ። እሱ በሰለጠኑት ሀገራት ላይ በብዛት የሚስተዋል ነው። የተጠናከረ የኢኮኖሚና የታክስ ስርዓት ባለበት ሀገር ውስጥ እያንዳንዱ ግብር ከፋይ ከሚከፍላት እያንዳንዷ የግብር ሳንቲም ጋር ተያይዞ የመንግስት አገልግሎትን መፈለግ፣ መንግስት ገቢውን ለዜጎቹ መስጠት ያለበትን አገልግሎት እንዲሰጥ መጠየቅ፣ ፖለቲከኞችን ተጠያቂ ማድረግ እና ተያያዥ ነገሮች አብረው የሚመጡ ናቸው። በኛ ሀገር ሁኔታ ግን እሱ ነገር አለ ብሎ ለመናገር በጣም በጣም ያስቸግራል። ለምን ሲ ባል ደግሞ በመጀመሪያ ታክስ ከፋይነት ጋር ያለው ግንዛቤ ገና በዛ መጠን የደረሰ አይደለም። ከዛ ደግሞ የመንግስት አገልግሎትና የታክስ ስርዓቱ ቁርኝት ግልጽነት፣ ያለው ተጠያቂነት ያለበት ቁርኝት አይደለም ያለው። ከዛ ደግሞ አጠቃላይ የፖለቲካ ስርዓታችን የምንመለከትበት ሰዓት ደግሞ ገና ዲሞክራሲው በጅማሮ ላይ ያለ በተለያየ ደረጃ ህብረተሰቡን የሚወክሉትም ሰዎች የተጠያቂነት መጠን እና የመጠየቂያውም ዘዴ ራሱ ያን ያክል የተጠናከረ ስላልሆነ ግብር ከፋዩ እነሱም ፖለቲከኞች አካውንት የሚያደርግበት ሲስተም ገና አደጋ አይደለም። እና ይሄ ግንኙነትና ይሄ ቁርኝት አድጎ ተጠያቂነት ያለው አጠቃላይ የግብር ስርዓትና የፖለቲካ ተጠያቂነት ያለው ስርዓት ገንብተናል ለማለት ገና የሚቀሩ ስራዎች እንዳሉ ነው ለኔ የሚታይ። ዶክተር ጣሰው ምን ይላሉ? ዶክተር ጣሰው ይሰሙኛል ሎ የእሳቸው ስልክ ተቋርጧል መሰለኝ። አቶ ግርማ ይቀጥሉ። እኔ በእውነቱ የታክስ ማሻሻያ መደረጉ እንደዚህ አይነት ነገር ተነሳሽነት ምናምን የሚባሉት ነገሮች ብዙም ትንኛለ አስራ ስድስት አመት ቆይቶ በጣም ብዙ ለውጥ ሊያመጣ የሚችሉትን ነገሮች ትማረግ አሁን ይሄ ታክስ ከአሁን በኋላ የዛሬ ሁለት ዓመት እና ሶስት ዓመት ይቀየራል ብዬ አላስብ አንድ መቶ አንቀጽ ያለው ወደ ሰባ ምናምን ገጽ ረቂቅ ነው አሁን እንግዲህ እየቀረበ ያለው ስለዚህ ይሄ አሁን በቀላሉ በቅርብ ጊዜ ሊስተካከል የሚችል አይደለም በዚህ ሁኔታ ከጸደቀ ግን በተሻለ ሁኔታ ተደርጎ ቢሊ ጸድቅ ብዙ ታክሲ ከፋዮችን ሊስብ ይችላል ብዬ አስባለን ገና እንትን ስላለ የምንደማመጥ ከሆነ ይህንን ነገር ለማስተካከል ቢሞክሩ ጥሩ ነው ብዬ ነው የማስበው ከዛ በተረፈ ታክስ መከፈል አለበት ብለን አድቮኬት የምናደርግ ሰዎች አለ። ይህ ለምሳሌ ታክስ አይከፈል ብዬ አንድ ቀን ተናግሬ አላውቅም። ታክስ መከፈል እንዳለበት ብዙ ሰዎች ያውቃሉ ግን የእኛ ሀገር የታክስ ስርዓቱ ታክስ የሚከፍሉትን የወርቅ እንቁላል የሚጥለውን ዶሮ አርዶ የመብላት ነው። ግብ ግቡ ግብር ልንከፍል የምንሄድ ሳይሆን ልንለምን የምንሄድ ነው የምንመስለው። ሀገር ውስጥ ገቢ ስንሄድ እኔ በዚህ ወር ውስጥ አስራ አምስት ሺህ ብር ተቀጥቻለሁ። ይበታ ለምን በደረሰኝ ገንዘብ ተሰበሰብክ ተብዬ እና በቃ እንደምንም ተገፍቶ ሰው ከታክስ ሲስተም ውስጥ ተናዶ እንዲወጣ የሚያደርግ እንጂ እኔም ታክስ ከፋይ ነኝ፣ መብቴን አስከብራለሁ፣ እንደዚህ አደርጋለሁ የሚል አይደለም። የእንትኑ ማይራርኪ ብዙ እድል የሚሰጥ አደለም። ለዚህ ነው ብዙ ሰው ወደ ታክስ ከመግባት ይል ከታክስ መውጣትን እንደ አማራጭ አድርጎ ነው። ይሄ በጣም መሻሻል አለበት። እኔ ታክስ የመክፈያው ስርዓት ከሰዎች ጋር የማያገናኝ መሆን አለበት ብዬ አስባለሁ። በቃ ሁላችንም አምነን የምንከፍለውን ታክስ በአመት የሚሆን በምናምን አንድ ሰው መጥቶ የሚያጣራልን ካልሆነ በስተቀር ያመነውን ታክሳችንም ገቢ የምናደርግበት ሁኔታ እንትን ነገር አለበት። እኔ ለምሳሌ እኔ በግሌ ሳምኜ ታክሱን ባንክ አስገብቼ በሰላም መኖር እፈልጋለሁ። ግን በየጊዜው ሌቦች ለመቆጣጠር በተዘረጋ መረብ ውስጥ ማለፍ አለብኝ። ስለዚህ ታማኝ የሆኑ ግብር ከፋዮችን አበረታተው ወደ ግብር ስርዓት ውስጥ ለማስገባት የሚያስችል የለም። ግብር ከፋይ ነኝና ሌሎች ሌሎች መብቴን አምጡ። አሁን እንደ ቅንጦት ሊሆን ይችላል እንትን አይደለም። መብታችንን ጠቅሶ ምንም ሆነው ቢሆን ግብራችንን እንኳን በስርዓቱ ለሀገራችን እንትን ይውላል ብለን የምንከፍል ሰዎችን አክብሮ የሚያስተናግድ የግብር ስርዓት የለን እንግዲህ ለጊዜያችሁ በጣም ነው የማመሰግነው። ዶክተር ጣሰው ጋ መልሰን ሞክረን ነበር፣ ስልካቸው ተቋርጧል ወይም ተዘግቷል፣ ልናገኛቸው አልቻልንም። ሶስታችሁንም ለጊዜያችሁም ለሰጣችሁትም ጠቃሚ አስተያየት እናመሰግናለን። ደህና እምሹ